ካሊፎርኒያ ክፍለ ሀገር በሚገኘው ሳን በርናርዲኖ ትላንት ተኩስ ከፍተው 14 ሰዎችን ገድለው 17 ሰዎችን ደግሞ ያቆሰሉት ሰዎች ማንነት እንደታወቀ ባለሥልጣኖች ገልጸዋል። ተጠርጣሪዎቹ በዩናይትድ ስቴትስ የተወለደ የ28 ዓመት ዕድሜ ሰይድ ፋሩክና የ27 ዓመት ዕድሜ ወጣት ታሽፊን ማሊክ እንደሆኑ የፖሊስ ኃላፊው ጃሬድ በርገን ገልጸዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ሪቻርድ ግሪን በዚሁ የአውሮፓውያን ዓመት በዩናይትድ ስቴትስ እንዲህ ያለው የጅምላ ጥቃት ሲደርስ 355ኛ ጊዜ መሆኑን ገልጾ ያጠናቀረውን ዘገባ ቆንጅታየ ታቀርበዋለች። የሳን በርናርዲኖ ወረዳ የጤና ቢሮ ሰራተኞች ኢንላንድ ሪጅናል ሴንተር በሚባለው ማዕከል የዓመት በዓል ግብዣ ላይ እየተደሰቱ ሳሉ ነው ኦቶማቲክ መሳሪያ የያዙ አንድ ወንድና አንዲት ሴት ገብተው ተኩስ የከፈቱባቸው። የሳን በርናርዲኖ ፖሊስ አዛዥ ዣረድ ብርግዋን አጥቂዎቹ ሳኢድ ፋሩክ የተባለ ዩናይትድ ስቴትስ ውስጥ የተወለደ የ28 ዓመት ወጣትና ታሽፊን ማሊክ የምትባል የ27 ዓመቷ ባለቤቱ ወይም እጮኛው መሆኗን ገልጸዋል። አጥቂዎቹን ፖሊሶች ተከታትለው በአቅራቢያው በሚገኝ ከተማ ባለ መኖሪያ ቤት ደርሰውባቸው በመኪና እያሳደዷቸው በተካሄደ የተኩስ ልውውጥ ሁለቱም ፋሮክና ማሊክ ተገድለዋል። በተመለከትነውና ምን አይነት ትጥቅ ይዘው እንደነበር ስናይ ዝግጅት የተደረገበት ጥቃት ይመስለኛል። ስለዚህ እንዲህ ድንገት ወደ ቤት ሮጥ ብሎ እንደዚህ አይነት የታክቲክ ልብሶች ለብሰው መሳሪያ ብድግ አድርገው አልተመለሱም። የሳኢድ ፋሩክ የእህቱ ባል የሆነው ፋርሃን ካን የአሜሪካውያን የእስላማዊ ግንኙነቶች ምክር ቤት የሎስ አንጀለስ ቅርንጫፍ በጠራው ጋዜጣዊ ጉባኤ ላይ ቀርቦ ለጥቃቱ ሰለባዎች ቤተሰቦች ሀዘኑን ገልጿል። የጥቃቱ ዜና በተነገረበት ወቅት በሲቢኤስ ቴሌቪዥን ቃለ መጠይቅ ላይ የነበሩት ፕሬዝደንት ባራክ ኦባማ ሌላ የጅምላ ተኩስ ጥቃት በመድረሱ ማዘናቸውን ገልጸዋል። ይህንን የአሁኑን ጥቃት በቁጥጥር ስር ማዋል እንችላለን ብዬ ተስፋ አደርጋለሁ። አጥቂዎቹ የተነሳሱበት ምክንያት ምን እንደሆነ ገና አላወቅንም። የአሜሪካውያንን ደህንነት በተሻለ ለመጠበቅ መውሰድ የምንችለው እርምጃ እንዳለ ግን እናውቃለን። በሁሉም የመንግሥት እርከኖች ፓርቲዎቹ ያለ ወገናዊነት የጋራ እርምጃ በመውሰድ እንዲህ ያለውን ነገር ወትሯዊ እንዳይሆን ማድረግ እንችላለን። የትናንቱ ጥቃት በዩናይትድ ስቴትስ እንደ ኤሮፓውያን የዘመን አቆጣጠር በ2012 ዓ ም ከኔትኬት ክፍለ ሀገር ሳንዲ ሁክ አንደኛ ደረጃ ትምህርት ቤት ውስጥ ከተፈጸመውና 26 ሰዎች ከተገደሉበት ጥቃት ወዲህ ከደረሱት ሁሉ የከፋው ነው።